ሰኞ ዕለት በሞቃዲሾ የተጀመረው የሶማሊያ የፓርላማ የህግ መምሪያ ምርጫ ተጓተተ። 275 መቀመጫዎች ያሉት የህግ መምሪያው 101 በሚሆኑ በተለያዩ ከሶማሊያ ጎሳዎች የተወከሉ መራጮች አማካኝነት የሚመረጥ ሲሆን በምክር ቤት ውስጥ በአካል ተሰብስበው በሚደረግ ምስጢራዊ የድምጽ መስጫ ኮሮጆ አማካኝነት ድምጾች ይሰበሰባሉ። አሸባሪውና ታጣቂው አልሻባብ ምርጫውን ለማደናቀፍ በማስፈራራቱ የተነሳም የምርጫ ቀጠናዎች በሶማሊያ የደህንነት ተቋማትና በአፍሪካ ህብረት ሰላም አስከባሪዎች ይጠበቃሉ። ከሶማሊላንድ የመጡት ምክትል ጠቅላይ ሚኒስትር መሀዲ ሞሀመድ መሐመድ ጉሌድ እጅግ በሰፋ ልዩነት ድል የተቀዳጁ የመጀመሪያው የምክር ቤቱ አባል ሲሆኑ ለሀገሪቱ ደህንነት ዴሞክራሲያዊ የሆነ ጉዞ አስፈላጊ ነው ይላሉ። የምርጫ ሂደት በዜጎች መካከል በሰላም አብሮ ለመኖርና በስልጣን ያለውን አስተዳደር ለመመዘን አስፈላጊ ነገር ነው ነበር ያሉት ምክትል ጠቅላይ ሚኒስትሩ። ቀሪዎቹ ድምጾችም ለፕሬዝዳንታዊ ምርጫው ፈር እንዲቀዱ ከታኅሳስ በፊት እንዲካሄዱም አመልክተዋል። የሶማሊያ የፌዴራል የምርጫ አመራር ኤጀንሲም እንደ ሴቶች ላሉ የተወሰኑ ቡድኖች በፓርላማ ውስጥ መቀመጫ መኖሩን አረጋግጣለሁ ብሏል። አህመድ ሰፊና የሶማሊያ ምርጫ ኮሚሽን ቃል አቀባይ አህመድ ሰፊና በፓርላማው ህግ መምሪያ ውስጥ ሰላሳ በመቶና ከዛ በላይ የሚሆኑ መቀመጫዎችን ኮታ ሴቶች እንዲያገኙና መንግስት ሂደቱን ማፋጠኑን እናረጋግጣለን ያሉት የፓርላማው የላይኛው ምክር ቤት አባላት ባለፈው ወር ላይ የተመረጡ ሲሆን፣ ሶስት መቶ ሀያ ዘጠኝ የሚሆኑት የሶማሊያ ህግ አውጪዎች በቀጣይ አንድ ወር ጊዜ ውስጥም የሀገሪቱን ፕሬዚዳንት እንዲመርጡ ይጠበቃሉ። ፕሬዚዳንት መሐመድ አብዱላሂ መሐመድ የስልጣን ዘመናቸው ባለፈው የካቲት ወር ላይ ቢያበቃም፣ ነገር ግን በህገ መንግስቱ መሰረት ህግ አውጪዎቹ ተተኪውን ፕሬዚዳንት እስኪመርጡ ድረስ በስልጣን ላይ ይቆያሉ።